ሰላም፣ ጤና ያስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራም እንጀምራለን። ለአብዛኞቻችን በጣም የታመመን ሰው መንከባከብ እጅግ ከባድ ስራ እንደሆነ እናውቃለን። ውስጣችን በሚሰቃዩ ስቃይ ከልብ ያዝናል፣ እንረበሻለን። ሊሞቱ ከሆነ በተለይ ስለ መለየታቸው ስናስብ እጅግ ይከፋናል። ድካም ተስፋ ቢስነት ሊሰማን ይችላል። ነገር ግን በትክክል መንከባከብ የምንችለው እንዴት ነው የሚለው የዛሬው ትምህርታችን ትኩረት ነው። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና፣ በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁነን። እናንተም ከእኛ ጋር እንድትቆዩ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ዛሬ የታመሙ ሰዎችን እንዴት መንከባከብ እንዳለብን እንማራለን። አቤቱ አይምሯችንን እንድትከፍትልን ልባችንን አስፍተን መማር እንድንችል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። 就。 Akwai ta kebele na kebele, a kuma da kebele da ne, ወደህት ሆይ በጣም የታመመ ሰው አስታምሽ ታውቂያለሽ። ምናልባት የቅርብ ቤተሰብ አባል ወይም ጎረቤት ወይ ጓደኛሽ ሊሆን ይችላል። ማስታመም ቀላል ነገር አይደለም፣ አይደል? ብዙን ጊዜ በሞት አፋፍ ላይ ያለ ሰው መናገርም ስለማይችል ምን እንደፈለግ እንኳ መረዳት በጣም አስቸጋሪ ነው። አስታማሚ ስትሆኚ ደግሞ ለታመመው ሰው ትልቅ ኃላፊነት ይሰማሻል። በእንደዚህ አይነቱ ጊዜ ማድረግ ያለብሽ ነገር የመጀመሪያው፣ በሽተኛው ወይም ታማሚው በተመቻቸው ሁኔታ ውስጥ መኖሩን አረጋግጪ። ምቹ የሆነ ትራስና እጆቹን ወይም ወገቡን የሚደግፉ ፎጣዎች ወይም ጋቢዎች ተጠቅመሽ አመቻችው። የተኛበት ወይም የተኛችበት ክፍል ሞቃት ወይም ብርዳማ መሆኑን በመረዳት በቂ አልባሳትን ማልበስ ያስፈልጋል። ሙቀት ከሆነ ቀለል ያሉ ልብሶችን፣ ብርድ ከሆነ ደግሞ ሙቀት በሚገባ መስጠት የሚያስችለውን ልብስ ማልበስ ተገቢ ነው። ደግሞ ከሁኔታቸው ተመችቷቸው ወይም አልተመቻቸው እንደሆነ እወቂ። ሌላው የሚመገቡት ምግብ ለእነርሱ ምቹ መሆኑን አረጋግጪ። ይህም በምትመግቢያቸው ጊዜ በፊታቸው፣ በእጃቸው በሚያሳዩሽ ምልክት መረዳት ትችያለሽ። በአልጋ ላይ የቀረ በሽተኛ ከእነዚህ ውጭም በጣም ብዙ ነገሮች ያስፈልጉታል። ንጽህናው እንዲጠበቅ ያስፈልጋል። ይህንንም የምታደርጊው ንጹህ ጨርቅ ወይም ለስላሳ ጨርቅ እንደ ስፖንጅ ያለ መሆን ይኖርበታል። ሞቅ ባለ ውሃ ውስጥ እየነከርሽ፣ በሳሙና እየመታሽ የሰውነት ክፍሎቹን በመወልወል ማጽዳት ነው። ጥርሳቸውን እንኳ እየቦረሽሽ በጥጥ ማጽዳት አስፈላጊ ነው። ጸጉራቸውን በየጊዜው ማበጠርና ማናፈስ ያስፈልጋል። ልብስ ስትቀይሪላቸው ሌላ ተጨማሪ ሰው ሊረዳሽ ያስፈልጋል። አንሶላ ለመቀየርም እንዲሁ የሌላ ሰው እርዳታ ልትጠይቅ ይገባል። ያለበለዚያ በሽተኛው ወድቆ ለባሰ ችግር ሊጋለጥ ይችላል። ሰውነታቸው ተወልውሎ ከጸዳ በኋላ ፈሳሽ ቅባት እየቀቡ ሰውነታቸውን ማሸት በሽተኞች የበለጠ መፍታታትና የደም ዝውውራቸው የበለጠ ጥሩ እንዲሆን ስለሚያግዛቸው ጥሩ ስሜት እንዲሰማቸው ያደርጋል። ከተኙበት ቦታ ላይ ቶሎ ቶሎ ማገላበጥ እጅግ አስፈላጊ ነገር ነው። ይህ ሰውነታቸው ድቅቅ እንዳይልና በመኝታ ብዛት ከሚያጋጥማቸው ቁስለት ለመከላከል ያስችላል። በተቻለ መጠን በራሳቸው ተራምደው ወደ ሽንት ቤት መሄድ እንዲችሉ ማበረታታት ያስፈልጋል። አልፎ አልፎ እንዲቀመጡና ዘና እንዲሉ ማድረግም እንደዚሁ። ይህ ሁሉ ሆኖ በሽተኛ ወይም በሽተኛዋ ለረጅም ጊዜ ከመተኛት የተነሳ ቁስለት ቢያጋጥማቸው ምን ማድረግ አለብን? የቆሰለውን ቦታ ለብ ባለ ውሃና ትንሽ ጨው አድርገን በንጹህ ጨርቅ ካጸዳ ነው በኋላ በፋሻ ወይም በንጹህ ስስ የነጠላ ቀዳጅ መሸፈን ያስፈልጋል። ይህንን በየቀኑ እየቀያየርን ንጽህናውን መጠበቅ አለብን። የታመመው ሰው የስኳር በሽተኛ ከሆነ ግን ባለሙያ ጠርተን ማማከር ይኖርብናል። እጃችንን ሁል ጊዜ በሳሙናና በውሃ መታጠብ አለብን። ይህንን የምናደርገው ሁል ጊዜ በሽተኛውን ለመንከባከብ ከመግባታችን ወይም ከመጀመራችን በፊትና ከዚያም በኋላ ነው። እኛም ወደ በሽተኛው ጀርሞችን እንዳናስተላልፍ ወይም ከበሽተኛው ወደ ራሳችን ጀርሞችን እንዳናስተላልፍ ይረዳናል። ከዚህ ከከፋ ደግሞ በሽተኛው ፈሳሽ ወይም የሚደማ ከሆነ የእጅ ጓንት መጠቀም ተገቢ ይሆናል። በአብዛኛው በእኛ አገር ባህል ይህ ያልተለመደ ነው። ሰው ዘመዱ ወይም ቤተሰቡ ታሞ በጓንት ከተጠቀመ እንደ መጸየፍ ይቆጠራል። ይህ ግን በፍጹም መሆን የሌለበት ነገር ነው። በሽተኛው ኤች አይ ቪ ካለበት እንኳ ሰው የሚንከባከበው በእጁ ነው። ይህ ግን አስታማሚውን ለበሽታ ያጋልጠዋል። ይህ ሁኔታ ሊቀየር የሚገባው ጎጂ ልማድ ነውና ጥንቃቄ ማድረግ ያስፈልጋል። ቅዱስ ቅዱስ

It's so kind of yes, I said, I I you, የዛሬው ትምህርታችን ትኩረት በሕመም ላይ ያለን ወይም አልጋ ያዘን በሽተኛ እንዴት መንከባከብ እንዳለብን ነው። እስኪ አሁን ደግሞ ስለ ምግባቸው እንነጋገር። ምን እንመግባቸው? በአብዛኛው ሰዎች ወደ መጨረሻው የሕይወታቸው ምዕራፍ ላይ ሲደርሱ ምግብ መውሰድ አይፈልጉም። ነገር ግን በተቻለ መጠን የሚወዱትን ምግብ ትንሽ ብትሆንም እንዲወስዱ ማበረታታት እጅግ አስፈላጊ ነው። በቀን ሶስት ጊዜ ልክ እንደ ጤነኞች ብዙ እንዲመገቡ ከመጠበቅ ይልቅ በቀን ስድስት ጊዜ ትንሽ ትንሽ እንዲመገቡ ማድረግ ይበልጥ ጠቃሚ ነው። የምንሰጣቸው ምግብ ቀላልና ለስላሳ መሆን አለበት። በአብዛኛው እንደ ውሃ፣ ሻይ፣ ቡና፣ ወተት ያሉ ፈሳሽ ምግቦችን መመገብ ጠቃሚ ነው። ነገር ግን ትኩስ ነገሩ እንዳያቃጥላቸው ተገቢውን ጥንቃቄ ማድረግ ያስፈልጋል። መመገብ ካልፈለጉ ደግሞ እጅግ ማስጨነቅ አያስፈልግም። ይህ ደግሞ የሚሆን ያለ ነገር እንደሆነ ማሰብ አስፈላጊ ነው። በእርጅና ምክንያት አልጋ የያዙ ሰዎች አንዳንዶቹ ምንም የህመም ስሜት ላይኖራቸው ይችላል። አንዳንዶቹ ግን የህመም ስሜት አላቸው። ለነዚህና በበሽታ ምክንያት አልጋ ለያዙት ሐኪሞችን በማማከር ህመማቸውን ሊያስታግስላቸው የሚችለውን መድኃኒት መስጠት ያስፈልጋል። የተለያዩ ሰዎች በተመሳሳይ በሽታ ውስጥ ቢሆኑ እንኳ የተለያየ አይነት ፍላጎት አላቸው። አንዳንዶቹ ሞቅ ባለ እጅ ሰውነታቸውን በማሸት ህመማቸው ሲታገስ፣ ሌሎቹ ደግሞ ቀዝቀዝ ባለ ጨርቅ ሲዳሰሱ ይሻላቸዋል። ሌሎቹ ደግሞ ከመኝታ ቤት ወደ ሳሎን ስናመጣቸው ማለትም ቦታ ስንቀይርላቸው ይመቻቸዋል። ስለዚህ ለበሽተኛው የሚመቸውን ፈልገን ወይም መርጠን ማድረግ ይኖርብናል። በአብዛኛው ፍራፍሬዎችን ማለትም የፍራፍሬ ጭማቂ እንዲወስዱ ማድረግ ሰገራቸው እንዳይደርቅና ተጨማሪ ጭንቀት እንዳያጋጥማቸው ያደርጋል። እንግዲህ የታመመን ሰው ወይም በአልጋ ላይ የቀረን ሰው መርዳት ቀላል ስራ አይደለም። በተለይ ደግሞ ለአንድ ሰው ይህንን ሁሉ ስራ በየቀኑ ማከናወን እጅግ ከባድ ነው። ልጆችን መንከባከብ፣ ቤት ውስጥ ምግብ ለቤተሰቡ ማብሰል፣ ወደ ውጭ ሄዶ በጓሮ አትክልት ቦታ መስራት፣ ማህበራዊ ኑሮ እንደ ለቅሶ፣ ሰርግ የመሳሰሉትን በማከናወን ላይ ይህ ሲጨመር በጣም ከባድ ይሆናል። ስለዚህ የተሻለው ነገር በቤት ውስጥ ያሉ ልጆቻችን የሚረዱን ሰራተኞች ካሉ እነርሱን ተገቢውን ስልጠና በመስጠት በሽተኛውን በመንከባከብ ረገድ እንዲያግዙን ማድረግ ያስፈልጋል። ማንም ሰው የጎረቤት ሰው ሊሆን ይችላል። ሌላም ልርዳሽ ካለ በይሉኝታ እምቢ ማለት አያስፈልግም። ሌላው የታመሙ ሰዎች ሙዚቃ ማዳመጥ ወይም ሬዲዮ ማዳመጥ ደስ ይላቸዋል። ስለዚህ በተቻለ መጠን ድምፅ ሳይረብሻቸው መዝሙር ቢሰሙ፣ ለስለስ ያሉ የሬዲዮ ፕሮግራሞችን ቢያዳምጡ በሽታቸውን መርሳት ያስችላቸዋል። ሌላው ደግሞ ጥሩ ጥሩ ጊዜ ያሳለፉበትን የሚያሳይ ፎቶግራፍ ካለ ያንን እንዲመለከቱ ማድረግ ነው። እዚያው በተኙበት ቦታ ሆነው በመስኮት ሰማይን እንዲያዩ ማድረግ፣ በክፍላቸው ውስጥ አበባ በማስቀመጥ ተፈጥሮን እንዲያደንቁ ማድረግም እጅግ ጥሩ ነው። አንዳንድ ጊዜ ቢያለቅሱ መደንገጥና መናደድ የለብንም። ምክንያቱም ለቅሶ አንዱ ሕመምን ከውስጣችን የምናወጣበት ተፈጥሮአዊ መንገድ ስለሆነ እንዳያለቅሱ መከልከል የለብንም። የውስጥ ስሜታቸውን በለቅሶ መግለጽ አለባቸውና የቤተሰቡ አባላት ዙሪያቸውን ከበዋቸው መጫወት፣ መደሰት እነሱም ዘና እንዲሉ ያደርጋቸዋል። አይ ያሳዝናል፣ እና የመሳሰሉት የያዘን ቋንቋዎችና ለቅሶ ለበሽተኛው የበለጠ ጭንቀት የሚፈጥሩ ናቸውና ተገቢ አይደሉም። በሽተኞች መናገር ባይችሉ መስማት ግን ይችላሉ። እስከ መጨረሻ የማይደክም የስሜት ህዋሳችን ጆሮአችን ነው። ስለዚህ ራሳቸውን ስተዋል አይረዱም ብለን የማይገባ ነገር በሽተኛው አልጋ አካባቢ ማንሾካሾካ አያስፈልግም። ሰው በሕይወቱ የመጨረሻ ምዕራፍ ላይ ሲሆን ብዙ ሰዓት መተኛቱ የተለመደ ነው። እድሜ አለ፣ የሕመም ስሜቱ ድካም አለ። ስለዚህ ረጅም ሰዓት በእንቅልፍ ሊያሳልፉ ይችላሉ። እኛ ግን ከእንቅልፍ እየቀሰቀስን መመገባችንን መቀጠል ይኖርብናል። እንዳንቀሰቅሳቸው ብለን ሳናገላብጣቸው ረጅም ሰዓት በአንድ ጎን መተኛት የለባቸውም። ሁል ጊዜ መንፈሳዊ ነገሮችን አብሮ ማከናወን የበለጠ እረፍት ይሰጣቸዋል። አብሮ መጸለይ፣ መጽሐፍ ቅዱስን ለእነርሱ ማንበብ፣ መዘመር የመሳሰሉት። ከዚህ ውጪ ሊያደርጉት የሚፈልጉት ነገር ካለ ማድረግ ነው። ምናልባት ይቅርታ ሊጠይቁት የሚፈልጉት ሰው ካለ ያንን ሰው ማምጣት የመሳሰሉትን ማድረግ ከአስታማሚ ይጠበቃል። ስለ ቀብር ስነ ስርዓታቸው መናገር የሚወዱም ከሆነ ያንንም በተረጋጋ መንፈስ ማዳመጥ ያስፈልጋል። የወደዱትን ለማድረግ እንደምንጥርም መስማት ያስደስታቸዋል። ለሚጠይቋቸው ጥያቄዎች እውነተኞች ሆነን መልስ መስጠት በጣም አስፈላጊው ነገር ነው። ሁልጊዜ በእግዚአብሔር ያለውን ተስፋ መንገር፣ የሚያበረታቱ ቃላትን መጠቀም እንጂ ተስፋ ቆርጦ የሚያስለቅስ ሁኔታ ውስጥ መግባት አያስፈልግም። እንግዲህ እነዚህን በማድረግ ለታመሙና በአልጋ ላይ ለዋሉ ወዳጆቻችን እንክብካቤ በማድረግ ፍቅራችንን እንግለጥ የዛሬው መልእክታችን ነው። ቅዱስ ቅዱስ تتقلب ان I'm not i I'm you, i I'm you, i እያዳመጣችሁት ያላችሁት ተስፋ ለሴቶች የሬዲዮ ፕሮግራምን ነው። በዛሬው ትምህርት ለህይወታችን ፕሮግራማችን የታመሙ ሰዎችን እንዴት መንከባከብ እንዳለብን ተነጋግረናል። አሁን ደግሞ ኢየሱስ በሞት ላይ ያለውን ስልጣን ያሳየበትን አንድ ታሪክ አብረን እናያለን። ይህም በማርቆስ ወንጌል ምዕራፍ አምስት ከቁጥር ሀያ አንድ እስከ አርባ ሁለት ወይም በሉቃስ ወንጌል ምዕራፍ ስምንት ከቁጥር አርባ እስከ ሀምሳ ሶስት ላይ ይገኛል። እስኪ ማርቆስ ወንጌል ምዕራፍ 5 ቁጥር 21 እስከ 42 ላይ ያለውን ላንብበው። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ፣ በባህርም ማጠገብ ነበረ። ኢያይሮስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀ ወደቀና፣ ታናሺቱ ልጄ ልትሞት ቀርባለችና፣ እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ከአስራ ሁለት ዓመትም ጀምሮ ደም የሚፈሳ ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ፣ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሱ እንደሆነ እድን አለው ብላለችና፣ ወዲያውም የደምዋ ምንጭ ደረቀ። ከስቃይዋም እንደ ዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉህ እያየህ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፤ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፤ ስለምን መምህሩን አሁን ታደክመዋለህ? አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳውቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሽ እልሻለሁ ነው። ብላቴናይቱም የአስራ ሁለት ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ ይላል። ይህ ሰው የአስራ ሁለት ዓመት ሴት ልጁ ልትሞት ነው። ምን አይነት ስሜት ሊሰማው እንደሚችል መገመት እንችላለን። ኢየሱስ ለእርሱ የመጨረሻ ተስፋው ነው። መጥቶ ይህንን ሲጠይቀው ግን ሌላ ሴት በመሃል ጣልቃ ገባች። ኢየሱስ ወደ ሰውየው ቤት እየሄደ ነበር፣ እርሷ ደግሞ እንዲቆም አደረገችው። ልጁ የታመመችበት ቶሎ በል ኢየሱስ ለልጄ ድረስላት ይል ነበር። ደም የሚፈሳ ሴት ደግሞ ቀሚሱን ዳሳ ታስቁመዋለች። ምንኛ ግራ የሚያጋባ ነገር ነው። ለየትኛው ይሁን ኢየሱስ? እርሱ ግን ቆመ፣ ሴቲቱን ፈወሳት። ለሰውየው ኢየሱስ የዘገየ ሊመስለው ይችላል። በመሃል መልእክተኛ መጥቶ በቃ ተወው፣ ልጅ እሞታለች አለው። ኢየሱስ ግን ለዚህ አባት አትፍራ እመን ብቻ እንጂ አትፍራ አለው። በህይወት ትኖራለች አለው። ይህ እንግዲህ ለማመን የሚያስቸግር ነገር ነው። ኢየሱስ ወደ ቤታቸው ከደረሰም በኋላ ለምን ታለቅሳላችሁ? ልጅቷ አልሞተችም፣ ተኝታለች እንጂ አላቸው። ሁሉም ሳቁበት። ከዚያም ኢየሱስ የልጅቷ እናትና አባት ሆነው ወደ ልጅቷ ገብተው ኢየሱስ እጇን ይዞ አስነሳት። በእርግጥ ይህችን ብቻ አይደለም ኢየሱስ ከሞት ያስነሳበት ተአምራቱ ቢያንስ ሌሎች ሁለት ጊዜያት ነበሩ። ታዲያ ይህ ሰዎችን ከሞት ያስነሳ የነበረው ኢየሱስ ራሱ ሞተ። በመስቀል ላይ ሕይወቱን አሳልፎ ሰጠ። እኛ የሰው ልጆች ልንቀበለው የሚገባውን የኀጢአት ዋጋ እርሱ ስለ እኛ ተቀበለ፣ ሞተ፣ ተቀበረም። ነገር ግን የኢየሱስ ታሪክ በሞተና ተቀበረ አልተጠናቀቀም። በሦስተኛው ቀን ከሙታን ተለይቶ ተነሣ። ድንቅ ነው። ብዙዎችም አዩት። ወደ አባቱ ወደ ሰማይ አረገ። ለዚህ ነው በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ሞት ይዘው ዘንድ አልቻለምና የሚለው ኢየሱስ አሁንም በሞት ላይ ስልጣን አለው ያ ማለት ግን ኢየሱስን የሚከተሉ አይሞቱም አይደለም በእርሱ ካመንን ሞት ወይም ስጋዊ ሞት የህይወታችን ፍጻሜ አይደለም በአዲስ ህይወት ትንሳኤ እናገኛለን የዘላለም ህይወት አለን ፍጹም የሆነ ሥጋ እንለብሳለን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ይላል። እናም በአዲስ ሰማይና በአዲስ ምድር ከኢየሱስ ጋር ደስ የሚል ህይወት እንኖራለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ውድ እህቴ ሆይ ተስፋለሽ። በክርስቶስ ከሆንሽ ተስፋለሽ። በክርስቶስ ካልሆንሽ ደግሞ አሁን ክርስቶስ ኢየሱስን ተቀበይ። ዛሬውኑ ተስፋሽን ትቀበያለሽ። If I love, him I news, to ያላችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ። kelebe ilene benegu wuzun kelebe eksternisomili kelebe tsere pinnere jirage ya